ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው የድንበር የለሽ ሐኪሞች ማህበር ዓለም አቀፍ የህክምና ረድኤት ሆስፒታል ላይ ባካሄደችው ወይም በተደረገ በተፈጸመ የአየር ድብደባ ሀያ ሁለት ሰዎች እንደተገደሉ መዘገቡ ይታወቃል። ሰላሳ ሶስት ሰዎች አሁንም የገቡበት እንዳልታወቀ የድንበር የለሹ ሐኪሞች ማህበር ዛሬ አመልክቷል። የት እንደገቡ ካልታወቁት ሰዎች መካከል ዘጠኙ ህሙማን ሲሆኑ ሀያ አራቱ የሆስፒታሉ ሰራተኞች መሆናቸውንም የህክምና ቡድኑ አመልክቷል። ሆስፒታሉ ውስጥ ተጨማሪ አስከሬኖች ወይንም ከዚህ በላይ ቁጥራቸው ከፍ ያለ አስከሬኖች ሊገኙ እንደሚችሉ ማክሎበታል። አሁንም ከድንጋጤው አልወጣንም ሲሉ የህክምናው ቡድን ተወካይ ካቡል ውስጥ ለጋዜጠኞች ተናግረዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለተፈጸመው ጥቃት ለህክምናው ቡድን ፕሬዚዳንት ዶክተር ጆኒ ሉ ይቅርታ ጠይቀዋል። ፕሬዚደንት ኦባማ ትናንት ወደ ዓለም አቀፉ የህክምና ተራድኦ ቡድን ድንበር የለሽ ሐኪሞች ፕሬዚደንት ዣን ሉ ስልክ ደውለው የሠራተኞቻቸውና የህሙማን ሕይወት መጥፋቱ ያሳዘናቸው መሆኑን ገልጸውላቸዋል። ለተፈጠረው አጋጣሚም ይቅርታ ጠይቀዋል። የዋይት ሐውስ ቃል አቀባይ ጆሽ ኤርንስት ያብራራሉ። የዩናይትድ ስቴትስ መከላከያ መስሪያ ቤት በሆስፒታሉ መመታት ላይ የጀመረው ምርመራ ያንዳንዱን ጭብጥ የሚመረምር ሚዛናዊ፣ ግልጽና የተሟላ እንደሚሆን ፕሬዚደንቱ ለዶክተር ሉ አረጋግጠዋል አስፈላጊ ሆኖ ከተገኘ እንዲህ አይነቱ አሳዛኝ ክስተት እንዳይደገም ለውጥም እንደሚያደርጉ ገልጸውላቸዋል። ሜድሰን ሳን ፍሮንቲር በምህጻር ኤምኤስኤፍ ይባላል። ይኸው ኩንዱዝ አፍጋኒስታን ውስጥ ጉዳት የደረሰበት እርዳታ ሰጪ ቡድን የዩናይትድ ስቴትስን፣ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አገሮችንም ሆነ የአፍጋኒስታንን ወታደራዊ ባለስልጣናት ወገኝተኛ ያለመሆን እንደሚጠራጠር ጠቁሞ ጥቃቱ በሌላ ወይም በገለልተኛ አካል እንዲመረመር ጠይቋል። የድንበር የለሽ ሐኪሞች ቡድን ዋና ዳይሬክተር ጄሰን ኮን እንዲህ ብለዋል። ፕሬዚደንት ኦባማ ለአጣሪ ኮሚሽኑ ይውንታ እንዲሰጡ እየጠየቅን ነው። ይህን ማድረጋቸው የዩናይትድ ስቴትስ መንግሥት ለዓለም አቀፍ ሰብአዊ ሕግና ለጦርነትም ሕጎች መከበር ያለውን ቁርጠኝነት ያሳያል። ይህ ኩንዱዝ ውስጥ የተገደሉ የእኛን ባልደረቦችና ሕሙማን ብቻ አይደለም የሚመለከተው በመላ ዓለም በግጭት አካባቢዎች የሚሰሩ መላ የሕክምና ቡድኖቻችን ደህንነት ጉዳይ ነው። በኩንዱዙ የአየር ድብደባ አስር ሕሙማኑና አስራ ሁለት ባልደረቦቹ እንደተገደሉበት ከሰላሳ በላይ ሰው መቁሰሉን መቀመጫው ፈረንሳይ ዋና ከተማ ፓሪስ የሆነው ድንበር የለሽ ሐኪሞች ቡድን አስታውቀዋል። የአፍጋኒስታን ጦር በሰጠው መግለጫ የታሊባን ታጣቂዎች ከሆስፒታሉ ቅጥር ግቢ ውስጥ እየተኮሱብን ነው ብለን ስላመንን የአሜሪካን የአየር እርዳታ ጠይቀናል ብሏል።